የአሜሪካ ድምጽ ነው በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ጥቅምታያ 2016 ዓ.ም መሰናዶው ጀመረ።

በግጭት ሳቢያ በቂ ግብር ባልተሰበሰበበት በአማራ ክልል ተጨማሪ ቀውስ አስግቷል። የትምህርት፣ የጤና፣ የፍትህና የሰላምና ደህንነት ተቋማቶቻችን የመጀመሪያ ይፈትናቸዋል። ምክንያቱም ሁሉም ሊሆን የሚችለው እነዚህ ተቋማቶች በምታቀርቢያቸው ግብአቶች ደሞዝ ነው የሚጨምር ስለሚችል ማለት ነው። በተመሳሳይ ብዙ እንቀይርበታለን፣ እንሻገርበታለን ብለን የምናስባቸው የካፒታል

የሰማችኋቸው የክልሉ የገቢዎች ቢሮ ምክትል ኃላፊ አቶ ፍቅረ ማርያም ደጀኔ ናቸው። በዚህ ዙሪያ በምሽቱ ዘገባ ይኖረናል። በሌላ በኩል የምስራቅ ቦረና ዞን መዋቅር ውዝግብ በሁሉን አቀፍ ምክክር እንዲፈታ

አባገዳዎች ጠይቀዋል የሚሉትና ሌሎች የሀገር ውስጥ እንዲሁም ደግሞ ዓለም አቀፍ ዜናዎችና ዘገባዎችን ይዘን ወደ እናንተ የመጣ ነው። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምናምሽታችኋል። የምሽቱን መሰናዶ በመምራት ኤደን ገረመው፣ በዋና አዘጋጅነት ጽዮን ግርማ፣ ንጉሱ ታምሬ ደግሞ ስርጭቱን ከስቱዲዮ በማቀናበር ከምላው የአሜሪካ ድምጽ ዘጋቢዎች እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ስርጭቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪያ

ባህሪክ የፌስቡክ ገጽና ድረገጽ ላይ እንድትከታተሉ እየጋበዝን አሁን ከዓለም ዙሪያ ወደ አሰናዳ ነው ዜናዎች እንሻገራለን። ጤና ስጥልኝ፣ እንደምናመሻችው ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በጋሞ ዞን አባሉ በጸጥታ ኃይሎች እንደ ተገደለ ያስታወቀው ኢዜማ የክልሉን መንግስት ኮነነ።

የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በደቡብ ኢትዮጵያ ክልል ጋሞ ዞን በአርባ ምንጭ ዙሪያ ወረዳ አንድ አባሉ በአሰቃቂ ድብደባ እንደተገደለበትና ሀያ ስምንቱ ደግሞ ለእስር እንደተዳረጉበት አስታውቋል። የአርባ ምንጭ ዙሪያ ወረዳ ፖሊስ በበኩሉ በነፍስ ግድያው ወንጀል የተጠረጠሩ ስምንት ሰዎችን ማሰሩን አስታውቋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተከታትሎታል። ቀጥሎ ይቀርባል።

ጋሞዞን አርባ ምንጭ ዙሪያ ወረዳ የዛይሴ ምርጫ ክልል ውስጥ ከ2013 ዓ ም ጀምሮ የኢትዮጵያ ዜጎች ለማኅበራዊ ፍትሕ ፓርቲ አባል እንደነበሩ የተገለጹት አቶ ጋሻው ላጼም በመንግሥት የጸጥታ ኃይሎች እንደተገደሉም የፓርቲው የድርጅት ጉዳዮች ኃላፊ አቶ ዋሲዩን ተስፋዬ ለአሜሪካ ድምፅ በስልክ ተናግሯል። ለአባሉ ግድያ መነሻ የሆነው ድርጊት በግለሰቦች መሃል የተነሳውና ወደ ግጭት የተለወጠ አለመግባባት እንደሆነም አቶ ዋሲዩን ገልጿል። በወንጀል የተጠረጠረ ግለሰብ እንኳን ቢሆን

የመንግስት የጸጥታ ኃይሎች ግጭቱን አስቁመው በሕግ ፊት ማቅረብ ሲገባቸው የፓርቲ አባላቸውን በአሰቃቂ ድብደባም ለእልፈት እንዳበቋቸውና በቁጥራቸው ሀያ ስምንት የሚደርሱ ሌሎች የፓርቲ አባላትንም እንዳስሯቸው አስረድቷል። አንድ አባላችን ቅዳሜ አስር ሰዓት አካባቢ ቤቱ ላይ ቁጭ ብሎ ከጎረቤት ጋር በነበረ ጸብ ጎረቤት ውስጥ ያሉ ሰዎች ፖሊስ ደውለው ይጠራሉ። ፖሊሶች ቤት ውስጥ መጥተው የተፈጠረውን ጸብ ከማርገብ ይልቅ የቀበሌ ጽፈት ቤት ውስጥ ወስደው እዛ ላይ በጣም ረጅም ሰዓት የፈጀ

ድብደባ ያደርጋሉ። ካዳከሙት በኋላ ከዛ ወደ ሰባ ምንጭ ዙሪያ ወረዳ ፖሊስ ጣቢያ በመውሰድ እዛም ተጨማሪ ካሉ ፖሊሶች ጋር ጭምር እየደበደቡት እያለ እዛው

ፖሊስ ጣቢያ ውስጥ ይሞታል። የአርባ ምንጭ ዙሪያ ወረዳ ፖሊስ አዛዥ ኮማንደር ክበበው አዳል በበኩላቸው የነፍስ ግድያ ወንጀል እንደተፈጸመ አምነው በአድራጎቱ የተጠረጠሩ ሰዎች በቁጥጥር ስር እንደዋሉ ለአሜሪካ ድምፅ አስታውቀዋል። በጥርጣሬ ነው ፖሊስ ያው ገለዋል የሚለው በጥርጣሬ ያደረበትን እስካሁን በነፍስ ግድያ ስምንት ሰው ተይዟል። ሌሎችም ካሉ እያስገባ ያለበት ሂደት አለ። ያው በማስረጃን ተገን በማድረግ ነው ከፖሊስም ታጣቂም የነገሩ መነሻ የጸቡ መነሻ የሆኑ ሰዎችም እነዚህ በተመሳሳይ የገቡ ሰዎች ናቸው የተጠረጠረን መግደልና

ግርማ ስር የአካባቢው መንግስት ለሰብአዊ ክብርና ለዲሞክራሲያዊ ስርዓት መጎልበት ያለውን ግደለሽነት የሚያመላክት ነው ያሉት የኢዜማ የድርጅት ጉዳዮች ኃላፊ አቶ ባሲውን በአሰቃቂ ድብደባ በተገደለው የአባላቸው የጋሻ ላጼ ሞት ፓርቲያቸው ጥልቅ ሐዘን እንደተሰማው ገልጿል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም በዩናይት ስቴትስ ምክር ቤት እየተካሄደ የነበረን አንድ ስነ ስርዓት ያቋረጠ የጦርነት ተቃውሞ ትዕይንት ተካሄደ።

ሁለት የፕሬዚዳንት ጆ ባይደን ከፍተኛ አማካሪዎች ዩናይት ስቴትስ ምክር ቤት አባላት በብዙ ቢሊዮን ዶላር የሚገመት ተጨማሪ ገንዘብ ለእስራኤል እንዲመድቡ ለመጠየቅ በዛሬ ሁለት ከምክር ቤቱ ፊት ቀርበው የምስክርነት ቃላቸውን በማሰማት ላይ በነበሩበት ወቅት ነው ተቃዋሚዎች ስነ ስርዓትን በማቋረጥ ጋዛ ውስጥ በፍልስጤማውያን ላይ እየተፈጸመ ነው ያሉትን የዘር ማጥፋት እየደገፋችሁ ነው ሲሉ ባለስልጣኑን ባለስልጣናቱን ይወነጀሉት።

የባለሥልጣናቱ የምስክርነት ድምፅ መሰማት እንደተጀመረም ለጦርነት ተቃውሞ ምልክት የተጠቀሙበትን ቀይ ቀለም የተቀቡ መዳፎቻቸውንና ጦርነት አያስፈልግም የሚሉ ጽሑፎች የሰፈሩባቸው እጆቻቸውን ወደ ላይ በማንሳት ተቃውሟቸውን አሳይተዋል።

የተኩስ አቁም አሁኑኑ እንዲሁም ለጋዛ ህጻናት ጥበቃ ይደረግ የሚሉ መፈክሮችን በጩኸት ማሰማት በጀመሩበት ወቅት የካፒቶል ፖሊሶች ስነ ስርአቱ በሚካሄድበት ክፍል ውስጥ እንዲወጡ አድርጓቸዋል። የውጭ ጉዳይ ሚኒስትር አንቶኒ ብሊንከንና የመከላከያ ሚኒስትሩ ሎይድ ኦስቲን ባይደን ለዩክሬንና ለእስራኤል እንዲሁም ለዩናይት ስቴትስ የድንበር ጥበቃ ለነደፉት ግዙፍ እቅድ ማስፈጸሚያ ስለሚውለው የ106 ቢሊዮን ዶላር በጀት እንደራሴዎች ምክር ቤቱ የውጭውን

የውጭ ጉዳይ ኮፊቴ ኮሚቴ ፊት ለፊት ቀርበው ማብራሪያ ሰጥተዋል። የዩናይት ስቴትስን አጋሮች መደገፍ ለሀገር ደህንነት ወሳኝ ነው በሚል የሚሞግቱት ባይደን የ ስልሳ አንድ ነጥብ አራት ቢሊዮን ዶላር እርዳታ ለዩክሬን ጠይቀዋል። ከዚህም ገንዘብ ገሚስ ያህሉ

ዩናይት ስቴትስ ከአሁን ቀደም ለኪቭ ድጋፍ ባደረገችበት ወቅት ያጎደለችውን የጦር መሳሪያ ክምጭቷን መልሶ ለመምላት የታቀደ ነው። ባይደን ለእስራኤል የተጠየቀው የ14.3 ቢሊዮን ዶላር እርዳታ ለእስራኤልና ለጋዛ ለሰብአዊ እርዳታ የታቀደውን የ9 ቢሊዮን ዶላርም

ይጨምራል። ለዩናይትድ ስቴትስ የድንበር ጥበቃ የሚውል የ13.6 ቢሊዮን ዶላርና እንዲሁም ለወታደራዊ እርዳታና ቻይና በእስያ የምታካሄዳቸውን ክልላዊ ግፊቶች ለመመከት መንግስት ለሚያስፈልገው ወጪ የሚውል የአራት ቢሊዮን ዶላር ተጠይቋል።

የዓለም ጤና ድርጅት ዋና ዲሬክተር የሰላም ጥሪ አቀረቡ። የዓለሙ ጤና ድርጅት ዋና ዲሬክተር ዶክተር ቴድሮስ አድሃኖም የዓለሙ ጤና ድርጅት ደብልዩ ኤች ኦ የምግብ የሕክምና ቁሳቁስና ሌሎች እርዳታዎችን ወደ ጋዛ ሰርጥ ለማድረስ ይችል ዘንድ የአስቸኳይ ሰብአዊ

ተኩስ አቁም እንዲደረግ ሲሉ ጥሪ አሰምተዋል። ዶክተር ቴድሮስ በኢትዮጵያ በጦርነት ውስጥ ያደጉበትን የመከራ ጊዜ የገዛ ገጠመኞቻቸውን በማስታወስ ኤክስ ተብሎ በሚጠራውን የቀድሞ ትዊተር የማህበራዊ ትስስር ገጽ ላይ ባሰፈሩ ጽሁፍ እያሰሙ ያሉት የተኩስ

አቁም ተማጽኖ እና የሰላም ጥሪ መሆኑን አመልክተዋል። በልጅነት በጦርነት ጥላ ውስጥ እንዳደገ ሰው ሽታ፣ ድምፅና ገጽታውን በቅርብ አውቀዋለሁ ያሉት ዶክተር ቴድሮስ አያይዘውም በአሁኑ ወቅት መውጫተው ግጭቱ መሀል ተይዘው ለሚገኙት ሰዎች አዝናለው፣ ህመማቸው የኔ ያህል ሆኖም ይሰማኛል ብለዋል። ጦርነት የሚያመጣው ውድመት፣ ሽብርና ጥፋት ብቻ ነው የሚያስገኘው አንዳችም የለም ሲሉም አክለዋል።

ልጆቹን እንዳየው ከሃምሳ ዓመታት በፊት የነበረ ምስል ነው ወደ አእምሮ የመጣው። ግልጽ ግልጽ ብሎ የሚታይና የሚያውቅ የጦርነት ሽታ፣ የጦርነት ድምፅ እና የጦርነት ምስል ነው ሲሉ እምባ እየተናነቃቸው ተናግረዋል። ያ ነው በማንም ላይ እንዲደርስ የማልፈልገው። ስለሆነም ሰላም ይመጣል ብዬ ተስፋ አድርጋለሁ ብለዋል። አድማጭ ተመልካቾቻችን፣ የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የሰዓቱን የዓለም ዜና ነው።

የተባበሩት መንግስታት ድርጅት ኮንጎ ውስጥ የሀገርሸው ግጭት አሳስቦኛል አለ። በኮንጎ ጦር ሰራዊት በኤም 23 ሚሊሻ አባላትና በሌሎች ታጣቂ ቡድኖች መካከል ከጥቅምት ወር መጀመሪያ አንስቶ ሰሜናዊ ኪቩ ውስጥ በየዕለቱ እየተካሄዱ ያሉት ግጭቶች በዚያች ሀገር የሚገኘውን የተባበሩት መንግስታት ድርጅት የሰላም አስከባሪ ተልእኮ እንዳሳሰቡት የመንግስታቱ ድርጅት ቃል አቀባይ ተናገሩ። የዋና ጸሐፊው ቃል አቀባይ ስቴፋን ድጃሪች ትናንት ኒውዮርክ ላይ ለጋዜጠኞች በሰጡት መግለጫ

በማሲሲ ቱሩሹሩና ኒጋሮንጎ ግዛቶች ውስጥ የተቀሰቀሱት እነኚህ ግጭቶች የምስራቃዊ ኮንጎ ሁከት በከፍተኛ ደረጃ መባባሱን የሚያመለክቱ ናቸው ብለዋል። ከጎማ ወሰን አቅራቢያ ተፈናቃዮች በተጠለሉባቸው አካባቢዎች በሚደረገው የሰብአዊ አቅርቦት ስራ ላይም ከፍተኛ ስጋት ደቅነዋል ሲሉ አስረድተዋል። በተጨማሪም ለሰላማዊ ዜጎች ጥበቃ የሰላም አስከባሪው ኃይሎች ፈጥኖ ደራሽ ኃይል

ወደ ትሩሹሩ አሰማርተዋል ያለው ዱጃሪቻ አያይዘውም ጎማ ላይ ሊቃጡ የሚችሉ ጥቃቶችን ለመከላከል ከኮንጎ ጦር ኃይሎች ና ከክልላዊው የምስራቅ አፍሪካ ማህበረሰብ ኃይሎች ጋር በቅርበት መስራታቸውን ቀጥለዋል ብለዋል። የኪቻንጋ አቅራቢያ በሚገኘው የሰብአዊ እርዳታ ማከፋፈያ ማዕከላት ዙሪያ የጸጥታ ጥበቃ ኬላዎችን ማቋቋማቸውን የገለጡት የድርጅቱ ቃል አቀባይ የተልእኮ ማዕከል የሚገኝበት ስፍራ ለተጠለሉት

ቁጥራቸው ሀያ አምስት ሺህ የሚጠጉ ሰብአዊ ጥበቃ ለሚሹ የአገር ውስጥ ተፈናቃዮች ምግብ ነክ ያልሆኑ ቁሳቁሶችና ሌሎች እርዳታ አቅርቦች አቅርቦቶች በሚሰራጩበት ወቅትም አስፈላጊውን ጥበቃ እንደሚያደርጉ አስረድተዋል።

ባይደን የሰው ሰራሽ አእምሮ ልህቀት ቁጥጥር የሚያረጋግጥ ፕሬዚዳንታዊ ትእዛዝ ፈረሙ። ፕሬዚዳንት ጆ ባይደን እጅግ ዘመናዊው የቴክኖሎጂ ኩባንያዎች ሰው ሰራሽ አእምሮ ልህቀት አሰራርና እድገትን አስመልክቶ የብሔራዊ ደህንነትና ተገልጋዩን ማህበረሰብ መብቶች መጠበቅ በሚያረጋግጥ መልኩ ሚዛን ጠብቀው እንዲሰሩ የሚያስገድድ ፕሬዚዳንታዊ ትእዛዝ ትላንት ሰኞ ፈርመዋል። አይነተኛ እንደሆነ የተነገረለት ይህ

የፕሬዚዳንቱ ትእዛዝ አገሪቱ በምታወጣቸው ሕጎችና በዓለም አቀፍ ደረጃ በሚደረሱ ስምምነቶች የሚጠናከር ቅድመ ጥበቃ ለማበጀት የታለመ ነው ተብሏል። ባይደን ፕሬዚዳንታዊን ትእዛዝ ከመፈጸማቸው አስቀድሞ በሰጡት አስተያየት በቴክኖሎጂ ጎራ የሚታዩትን ለውጦች በሀያል ቅልጣፌና ፍጥነት እየመራ ያለው የሰው ሰራሽ አእምሮ

ከፍተኛ ጠቀሜታ የማስገኘትም ሆነ አደጋ የማስከተል ግዙፍ አቅም እንዳለው አመልክተዋል። የሰው ሰራሽ አእምሮ በዙሪያችን በምልአት አለ ያሉት ባይደን፣ ሊያስገኝ የሚችለውን እድል እውን ለማድረግና ሊያስከትል የሚችለውንም አደጋ ለማስወገድ ቴክኖሎጂውን በወጉ መቆጣጠር መቻል አለብን ብለዋል። ውሳኔው ሰው ሰራሽ አእምሮ አሳሳችና አውዳሚ በመሆን ፋንታ እምነት የሚጣልበትና ጠቃሚ እንዲሆን የሚያግዝ ቀዳሚ እርምጃ እንደሆነም ተመልክተዋል።

የአውስትራሊያ እግር ኳስ ፌዴሬሽን የ2034 የዓለም ዋንጫን ለማስተናገድ በሚደረገው ፉክክር ላይ ላለመሳተፍ በመወሰኑ ሳውዲ አረቢያ ዝግጅቱን የማስተናገድ እድሏ ጨምሯል ተባለ። ፊፋ እስከ ዛሬ ማክሰኞ ድረስ ተፎካካሪ ሀገራት ማመልከቻዎቻቸውን እንዲያገቡ ቀነ ገደብ አስቀምጦ የነበረ ሲሆን አውስትራሊያ ባለማስገባቷም ሳውዲ አረቢያ ብቸኛዋ እጩ ሆና ቀርባለች። ፊፋ በመጪው ዓመት ያዘጋጀውን አገር

ማንነት ይፋ ያደርጋል። በነዳጅ ከፍተኛ ሀብት ያካበተችው ሳዑዲ አረቢያ አስተናጋጅ የመሆኗ ነገር ስነ ስርዓት ክንውን ብቻ የቀረው ጉዳይ ሆኗል ሲል አሶሲዬትድ ፕሬስ ከጄኔቫ ዘግቧል። በሀገሪቱ በዓለም ስፖርት ዋና ተዋና የሆነ ለመውጣት በምታደርገው ጥረት ትልቅ መርታ የሚያጎናጽፍ ይሆናልም ተብሏል። አድማዊ ተመልካቾቻችን ለሰአቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት

አሉላ ከበደን ከአለም ዙሪያ ለተሰባሰቡ ዜናዎች አመሰግናለሁ። በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁ የማክሰኞ ምሽት መሰናዷችን ይቀጥላል። ስርጭቱን እየመራው አብሬያችሁም ዘልቀው ኤደን ገረመው፣ ዋና አዘጋጇ ጽዮን ግርማ እንዲሁም ደግሞ ስርጭቱን ከስቱዲዮ በማቀናበር ንጉሱ ታምሬ ስንሆን እንዲሁም ደግሞ በማህበራዊ ና ዌብ ድረገጽም በመምራት ደግሞ አባዮ ገበ

ኢትዮጵያ ግርማ፣ ደቀፋና ሲሳይ አሸናፊ ምስልና ድምጽ በማቀናበር አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። አሁን ለምሽት ወደ ያዝ ነው አብይ ርዕስ እንሻገር። በአማራ ክልል በቀጠለው ግጭት ምክንያት ግብር በአግባቡ እንዳልተሰበሰበ የገለጸው የገቢዎች ቢሮ በክልሉ ላይ ችግር እያስከተለ እንደሆነ አመላከተ። የክልሉ የገቢዎች ቢሮ ምክትል ኃላፊ አቶ ፍቅረ ማርያም ደጃኔ

ዛሬ ከአሜሪካ ድምጽ ጋር በነበራቸው ቆይታ በበጀት ዓመቱ መጀመሪያ ሊሰበሰብ ከታሰበው ግብር እስካሁን የተከናወነው አንድ ሶስተኛ ብቻ ነው ሲሉ ተናግረዋል። ኃላፊው በተለይም ወቅታዊ የሰላም መደፍረስ ተጠናክሮ እንደሚታይባቸው በገለጿቸው የክልሉ ምዕራባዊ አካባቢዎች ከ17

ቢሊዮን ብር በላይ ለመሰብሰብ ታቅዶ በተጨባጭ ለመሰብሰብ የቻለው ግን ስድስት ነጥብ ሁለት ቢሊዮን ብር ብቻ ነው ሲሉ አስታውቀዋል። ይህም ዝቅተኛ ገቢ እንደሆነ የቢሮ ኃላፊው ጠቅሰው ግጭቱ በዚሁ ከቀጠለ ክልሉ ለመንግስት ሰራተኞች ደሞዝ የመክፈል አቅም ሊያጣ እንደሚችልም

አስጠንቅቀዋል። ከጉዳዩ ጋር በተያያዘ ያነጋገርናቸው ናቸው ነጋዴዎች በግጭቱ ምክንያት ስቆቻቸው እንደተዘጉ አመልክተው ምን ተሰርቶ ይከፈላል ሲሉ ጥያቄ አቅርበዋል። የምጣኔ ሀብት ባለሙያው አቶ ይርጋ ተስፋዬ ደግሞ የመንግስት ግብር አለመሰብሰብ በክልሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ቀውስ እንደሚያስከትል ጠቁመዋል። በዚህ ዙሪያ አስቴር ምስጋናው ያሰናዳችውን ዘገባው አስማማው ነው እንደሚከተለው ያቀርበዋል።

የትጥቅ ግጭት ተጠናክሮ በቀጠለበት የአማራ ክልል በበጀት ዓመቱ የመጀመሪያ ሩብ አመት የተሰበሰበው ገቢ ዝቅተኛ እንደሆነም የገቢዎች ቢሮ ምክትል ኃላፊ አቶ ፍቅረ ማርያም ደጀኔ ዛሬ ከአሜሪካ ድምጽ ጋር በነበራቸው ቆይታ ተናግረዋል። በተለይም በ2016 ከሐምሌ አንድ 2011 ጀምሮ እስከ አሁን እስካለንበት ወይም እስከ መጀመሪያ ሩብ አመት እስከ መስከረም ሰላሳ ድረስ እንሰበስባለን ብለን በቀዳቀደን የነበረው ወደ አስራ ሰባት ነጥብ ዘጠኝ ቢሊዮን ብር ነበረ። ይሁንና ግን በዚህ ሩብ አመት መሰብሰብ የቻል ነው

ቢሊዮን ብር ብቻ ነው። ይህም ወደ አስራ አንድ ነጥብ ስድስት ቢሊዮን ብር በጉድለት ያሳያል ማለት ነው ሳይሰበሰብ የቀረ እንደ አጠቃላይ በበጀት አመቱ ወይም በሁለት ሺ አስራ ስድስት በጀት አመት ከመደበኛና ከከተማ አገልግሎት ወደ ሰባ አንድ ነጥብ ስድስት አምስት ቢሊዮን ብር እንሰበስባለን ብለን ነው በመስተዳድር ምክር ቤት አጸድቀን ወይም በክልሉ ምክር ቤት አጸድቀን ወደ ስራ ገብተን የነበረው ይሁን እንጂ ግን ያው በክልሉ

በተለያዩ አካባቢዎች ላይ ተጠቀስተው በነበሩት የጸጥታ ችግሮች የመደበኛ ተግባራቶቻችን በመሰናከላቸው እንዲሁም የንግዱ ማህበረሰብ በተገቢው የንግድ ስራው ማከናወን ባለመቻሉ በጠበቅነውና ባሰብነው ልክ ሳይሰበሰብ ጠበል በባህር ዳር ከተማ በሸቀጣሸቀጥ ንግድ የተሰማራውና ስሙ ቢጠቀስ ችግር ይደርስብኛል ብሎ የሰጋ እንደነጋዴ

ዘንድሮ ግብር እንዳልከፈለ ይናገራል። ምክንያቱ ደግሞ የጸጥታው መደፍረስ እንደሆነ ያስረዳል። እኔ የምኖረው ያው ባዘር ከተማ ነው። ነጋሪ አሁን ግብር ለመክፈል ይከብዳል። ማለት ምን ጠጠ እንከፍላለን? አብዛኛውን ሱቅ ዝግ ነው። ምንም ቤቱ ጋር የሚወጣ እንኳን የለም። መጠወኛ የሚያዘን ሰውም ስለሌለ እንዴት አድርገን እንከፍላለን? መክፈል ስለማንችል አብዛኛውን አልመጣም። ግብር ራሱ አሁን ኔ አልመጣም። ምን ተሰርቶ እንደሚከፈል እንኳን ትንሽ ግራ ያጋባል።

የገቢዎች ቢሮ ምክትል ኃላፊው ነጋዴው ግብር ካልከፈለ በክልሉ ከፍተኛ የሆነ ኢኮኖሚያዊ ቀውስ እንደሚከሰት ያሳስባሉ። ይሄንን መሰብሰብ ባለመቻላችን በቀጥታ በክልሉ የመሰረተ ልማት በክልሉ የማህበረሰብ የመጀመሪያ ጥያቄዎች በሆኑት የትምህርት፣ የጤና

የፍትህና የሰላምና ደህንነት ተቋማቶቻችንን የመጀመሪያ ይፈትናቸዋል። ምክንያቱም ሁሉም ሊሆን የሚችለው እነዚህ ተቋማቶች በምታቀርቢያቸው ግብዓቶች፣ ደሞዝ ነው የሚጨምር ስለሚችል ማለት ነው። በተመሳሳይ ብዙ እንቀየርበታለን፣ እንሻገርበታለን ብለን የምናስባቸው የካፒታል ተግባራቶቻችንን ጨምሮ ይዞን ወደ ኋላ የሚመለስ አደጋ ነው ከፊት ለፊታችን እየጠበቀ ያለው እና ስለዚህ ሁሉም የህብረተሰብ ክፍል ሰላም ለአንድ ሀገር ወይም ደግሞ ለገቢ ስራችን እንደ ኦክሲጅን የሚያገለግለው

ያለ ሰላም ገቢ ማሰብ አይቻልም። ያለ ገቢም ደግሞ ሰላምን ማሰብ አይቻልም። ሁለቱ ስብስ ተመጋግበው የሚሄዱ የአንድ ሳንቲም ሁለት ገጽታዎች ናቸው። በደብረ ማርቆስ ከተማ ነዋሪውንና ለደህንነታቸው ስለሚሰጉ ስማቸውን በሚስጥር እንድንይዝ የጠየቁን ነጋዴ ግን ምን ተሰርቶ ይከፈላል ሲሉ ጥያቄውን በጥያቄ ይመልሳሉ። አንደኛ አገልግሎት ሰጪ ተቋማት ክፍት አይደሉም። ሁለተኛ ነጋዴውም እየነገደ ስላልሆነ መክፈል የሚችልበት ደረጃ አይደለም። በከራይሱ የአመት ሁለት አመት ይከፈላል። ነገር ግን እየቆጠረ ነው

ነጋዴው ደግሞ እየሰራ አይደለም፣ እየከሰረ ነው። አይደለም ግብር የሚከፍለው ኤቪኔፍ ከወረቱም እየከሰረ ነው ያለ። በአሁኑ ሰዓት ዊል ኮንሰልት የተባለው የኢኮኖሚ የፋይናንስና ኢንቨስትመንት የማማከር አገልግሎት ባለቤትና ዋና ስራ አስኪያጅ አቶ ይርጋ ተስፋዬ መንግስት በቂ ግብር አለመሰብሰቡ በክልሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ቀውሶችን እንደሚያስከትል አመልክተዋል። በጣም የሚያሳስበው ነገር በመንግስትና በህዝብ መካከል ያለው አለመተማመን ጨምራል።

ምክንያቱም ግጭት ሲኖር በተለይ በአማራ ክልል የምናየው በመንግስት ኃይል እና እዛ ክልል ውስጥ ባለ ሌላ ኃይል መካከል ስለሆነ ግጭቱ እየተፈጠረ ያለው ህዝቡ ለመንግስት ግብር የምከፍለው

ደህንነታችንን እንዲጠብቅልን ነው ወይንስ ደህንነታችንን እንዲረብሽ ነው የሚል አይነት አላስፈላጊ የሆነ እሳቤ ውስጥ እንዲገቡ ያደርጋል። እና መንግስት ግብር ባለመሰብሰቡ የህዝቡን ደህንነት አይጠብቅም። የህዝቡ ደህንነት ባልተጠበቅበት ሁኔታ ደግሞ ህዝቡ ግብር ለማክፈል ፈቃደኛ አይሆንም። እንደዚ አይነት ችግሮች ይመጣሉ። እነዚህ ከኢኮኖሚ ውጭ ፖለቲካል ወይም ማህበራዊ ነገር ውስጥ የሚገቡ ናቸው። በኢኮኖሚ ሴንሱ ስናየው ግን መንግስት ግብር ካልከፈለ

ታማኝነቱንም የሚያጣል፣ የህዝብ አገልጋይነቱን የሚያጣል። ምክንያቱም ቅድም እንዳልኩሽ መቅረብ ያለባቸው መሰረታዊ የምንላቸው ጤና፣ ውሃ፣ ትምህርት አይነት ነገሮችን ማቅረብ የማይችልበት ሁኔታ ይፈጠራል። ስ የመታመን እና ወይም የተቀባይነት ነገሩ የቀንሳ ካላቀረበ ከግጭቱ በኋላ የሚኖረውን የማገገም ኢኮኖሚም በዩ ማህበራዊ ሁኔታም በዩ እነዛን ነገሮች ለማገገም የሚደረጉ ጥረቶችንም ከባድ ያደርጋል።

ሌላው እና ትልቁ ነገር የእርዳታ ጥገኝነት ይመጣል። በእንደዚህ አይነት ሁኔታ እዛ አካባቢ ግጭቶች ለማብረድ የሚያስፈልጉ ግብአቶች ሆነ ግጭቶች ከበረዱ በኋላ ኢኮኖሚውን እንዲያገግም ለማድረግ የሚደረጉ ስራዎችን በሌሎች እርዳታ ላይ ጥገኛ እንዲሆን ያመጣ ያስገድዳል እና ይሄ ደግሞ የእርዳታ ጥገኝነትን በህዝቡ ላይ ያ መንፈስ እንዲመጣ ያደርጋል። እኛ ራሳችን እንችለዋለን ወይ እንሰራለን የሚለውን ነገር ሳይሆን ከሀገር ውስጥ ሆነ ከውጭ

ሌሎች ሰዎች በሚሰጡት ሀፍት ሊሆን ይችላል ማለት ነው። እንግዲህ መልሶ ማገገም ስራው የሚሰራው በደሴ ከተማ ከማህበረሰቡ ጋር ውይይት ያደረጉት የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደም ክልሉን ወደ ሰላምና መረጋጋት ለመመለስ ጥረት እየተደረገ ነው ማለታቸውን በክልሉ መንግስት የሚደገፈው የብዙሃን መገናኛ በዛሬ ዘገባ አስታውቋል።

እየሰማችሁት ለምሽቱ የያዝነውን አብይ ርዕስ ነበር። ከዋሽንግተን ዲሲ ስቱዲዮ አስራ ስምንት የሚተላለፍላችሁ የምሽቱ መሰናዷችን ይቀጥላል። የትንታኔው መጽሔት እናልፋለን።

በኦሮሚያ ክልል የምስራቅ ቦረና ዞን በአዲስ መልክ መዋቀሩን ተከትሎ የተፈጠረው ውዝግብ ሁሉንም ባሳተፈ የምክክር መድረክ በሰከነ አካሄድ እንዲፈታ የቦረናና የጉጂ አባገዳዎች

ጠየቁ። የጉጂ አባገዳ ጅሎ መንዶ የአስተዳደር መዋቅር መዘርጋት የመንግስት ስራ እንደሆነ ጠቅሰው ለግጭት መንስኤ እንዳይሆን አቤቱታ አቅርበው እንደነበረም ተናግረዋል። የቦረና አባገዳ ኩራ ጃርሶ በበኩላቸው የምስራቅ ቦረና ዞን መዋቅር ሲነሳ ለቆየው ጥያቄ ምላሽ የሰጠ ቢሆንም ውሳኔውን ተከትሎ የተከሰቱ አለመግባባቶች በምክክር መፈታት አለባቸው ሲሉ አሳስበዋል። ገልሞ ዳዊት ዘገባለው

የኦሮሚያ ክልል ምክር ቤት ጨፌ ኦሮሚያ አዲስ የከተማ አስተዳደሮችንና አንድ ተጨማሪ የዞን መዋቅር አደረጃጀትን ያስተዋወቀው ባለፈው ዓመት የካቲት 2015 ዓ ም ባካሄደው መደበኛው ስብሰባ ነበር። በዚህም የምስራቅ ቦረና ዞን ከቦረና ዞን ሶስት ወረዳዎችን ከምስራቅ ባሌ ሁለት ወረዳዎችን ከጉጂ ዞን ደግሞ ሶስት ወረዳዎችን ከአንድ የከተማ አስተዳደር ጋራ በማጣመር ሀያ አንደኛው የክልሉ ዞን ሆኖ እንዲዋቀር መወሰኑ ይታወሳል።

የዞኑን መዋቅር ተከትሎ የድጋፍና የተቃውሞ አቋሞች እንዲሁም እንቅስቃሴዎች ለወራት ቀጥለው ይገኛሉ። በተለይ ከነገሌ ቦርና በቅርብ ርቀት ላይ በምትገኝ ጎሮዶላ ወረዳ በተከሰተው ቀውስ የጤናና የትምህርት ዘርፎችን ጨምሮ በርካታ የህዝብ ተቋማት ግልጋሎታቸውን በማቋረጣቸው ነዋሪዎች በችግር ላይ እንዳሉ የአሜሪካ ድምፅ ሲዘግብ ቆይቷል።

የጉጂ አባ ገዳጅ ሎመን ነው። መንግስት ይህን ውሳኔ ሲያሳልፍ በጉሳዎች መካከል ግጭት እንዳይፈጠር ከጅምሩ የተቃውሞ አቤቱታ አሰምቶ እንደነበር ለአሜሪካ ድምፅ ተናግረዋል። እኛ ይህ አዲስ አደረጃጀት ህዝብን የሚያጋጭ ነው፣ እናም አይሆንም አልን። ሰው ደግሞ ከመንግስት ይሁንታ ውጭ ጥሶ መኖር አይችልም። ያው መንግስት አዋቅሮታል። እኛ አሁን ምንም ማድረግ አንችልም። ጥያቄያችን ግን

አድርሰናል። የቦረና አባ ገዳ ኩራ ጃርሶ አዲስ ዞን ማዋቀር የመንግስት ስራ እንደሆነ ገልጸው የምስራቅ ቦረና ዞን መደራጀትም ለብዙ አመት ሲነሳ ለነበረው ጥያቄ ምላሽ እንደሰጠ አስረድተዋል። በ1994 ይመስለኛል የቦረና ዞን አስተዳደርን ወደ ያቤሎ መልሰው ያንን ወደ ጉጂ ዞን አካለሉት። በተለይ በ2006 አካባቢ ነገሌ ቦረና የነበረውን የከተማዋን ስያሜ

ከታፔላ ላይ ያለመንግስት ሕግጋት ውጪ ለማጥፋት ሲሞከር ስሞታ ስናቀርብ ነበር። በዚህ ምክንያት በሁለቱ መካከል ግጭት ሲነሳና የሰው ደምም ሲፈስ ነበር። ይህ ዞን በአዲስ መልክ እስኪዋቀር ድረስ ይህ ሁኔታ እንደቀጠለ ነበር። አሁን ይህ ዞን መዋቀሩ የመልካም አስተዳደር ጥያቄያችን ስለነበረ ደስተኞች ነን።

የምስራቅ ቦረና ዞን መዋቅርን ተከትሎ በጉጂ በኩል በተነሳው ተቃውሞ በተለይ በጎሮዶላ ወረዳ የመንግስት አገልግሎቶች እንደ ተቋረጡ የገለጹት አባገዳ ኩራጃ አርሶ የዞኑ ስም ምስራቅ ቦረና ቢሆንም በውስጡ የሚኖሩት ሁሉም የአገሪቱ ብሔሮች ብሔረሰቦችና ህዝቦች ናቸው ብለዋል። የጉጂ አባገዳ ጅሎ ማኖ በበኩላቸው ለጎሮዶላ ወረዳ የመዋቅር ቀውስ ጥያቄ አቅርቦ እንደነበረ ይገልጻሉ። ማን ባሩሳ

ትምህርት ቤት የለም ማለት እንደ ህዝብ የለንም ማለት ነው። ስለዚህ ትምህርት ቤት እንዲከፈት መንግስትም ያን የወሰነውን ውሳኔ ዳግም እንዲያጤን ብለን ተናግረናል። እኛ እንደ አባገዳ ማድረግ የምንችለው በሰላም ጥያቄው ምላሽ እንዲያገኝ መጣር ነው። የመንግስት ኃላፊዎችን ስንጠይቅ፣ እኛ ይህን መዋቅር ለአስተዳደር በሚያመቸን መልኩ ነው ያበጀ ነው የሚል ምላሽ ነው የሚሰጡን።

አዲሱ የምስራቅ ቦረና ዞን ከተዋቀረ ወዲህ እንደ አባገዳ ምክክር አድርጎ እንደማያውቁ የጠቀሱት የቦረና አባገዳ ኩራጃ አርሶ ሁሉንም ያሳተፈ የምክክር መድረክ ተዘጋጅቶ ጉዳዩ ሁነኛ ልባት እንዲሰጠው አክለው ጠይቀዋል። ዞኑ ከተዋቀረ ወዲህ እንደ አባገዳዎች ምክክር አድርገን አናውቅም። ነገር ግን ዞኑ መጀመሪያ ሲዋቀር በጉጂ በኩል እኛን ሳያማክር

ስናስተዳድር የነበረውን ዞን ከእኛ ነጠቀ የሚል ክስ ሲቀርብ ነበረ። ይህን ጊዜ የኦሮሚያ አባገዳዎች ህብረት በአዳማ ሁለቴም ሶስቴም አደራድረውን ነበር። ያኔ ከመግባባት መድረስ ስለተሳነን ጉዳዩን ወደ መንግስት የሥራ አስፈጻሚ መለስ ነው። ሆኖም በጎሮዶላ አካባቢ በተነሳው ተቃውሞ መንገድ ስለመዘጋታቸው፣ ንብረቶችም ስለመውደማቸው በተመለከተ ከአባገዳ ጅሎ መንዶ ጋር ያደረግነው ምክክር የለም። ምክንያቱም አባገዳ ጅሎ

አሁን የገዳ ስርዓት የሚከውኑት ዝግጅት ላይ ናቸውና እኔ እንደ መፍትሄ የማቀርበው ሁሉን ያሳተፈ የምክክር መድረክ ቢፈጠርና ይህ ጉዳይ እልባት ቢያገኝ ነው። አባገዳ ጅሎ መንዶና አባገዳ ኩረጃ አርሶ ነዋሪው ከግጭት ራሱን እንዲያርቅ፣ መንግስትም የምክክር መድረክ እንዲያዘጋጅ፣ ሁለቱንም ጎሳ ለማጋጨት ይወተቡታሉ ያሏቸው አካላት ደግሞ ከድርጊታቸው እንዲቆጠቡ ጥሪ አቅርበዋል። ለአሜሪካ ድምፅ ገልሞ ዳዊት ከምስራቅ ሸዋ ዞን አዳማ

እስራኤል በጋዛ የምድር ጥቃቷን አስፋፋች። እስራኤል በጋዛ የተቀናጀ የምድር ማጥቃቷን እያስፋፋች ሲሆን ትላንት ሰኞ እንዳስታወቀችው ደግሞ በደርዘን የሚቆጠሩ የሐማስ አሸባሪዎችን ገድላለች። የምድር ወረራው የተጠናከረው በጋዛ ያለው ሰብአዊ ቀውስ እያየለ ባለበት ሁኔታ ውስጥ ነው። ሊንዳ ግርስቲን ከኢየሩሳሌም ያጠናቀረችውን ዘገባ እንግዳ ወልዴ እንደሚከተለው ያቀርበዋል።

የእስራኤል ታንኮችና ወታደሮች ወደ ሰሜናዊ የጋዛ ሰርጥ ይበልጥ በመግፋት የጋዛ ከተማ ዳርቻ ደርሰዋል። የአየር ጥቃቱም እንደቀጠለ ነው። በሕንፃዎች ውስጥ ሆኖ ሲዋጉ የነበሩ በደርዘን የሚቆጠሩ የሐማስ ተዋጊዎችን እንደገደለች እስራኤል አስታውቃለች። የእስራኤል ጦር ዋና አዛዥ ሄርዚ ሃሌቪ በውጊያው ቀጠና የሚገኙ ወታደሮቻቸውን ጎብኝተው ተመልሰዋል። አናኑ

በናኽኑ አኽሻብ በሸላብ ጦርነት ላይ ነን። ይህ ከመጀመሪያው ቀን ጀምሮ ግልጽ ነው። የረጅም ጊዜ የሚወስድ ነው። አሁን ጥላት በጋዛ ሰርጥ ውስጥ ከፍተኛ ምት እየደረሰበት ነው። የተስፋፋው የእስራኤል የምድር ጥቃት የመጣው በጋዛ ሰርጥ የሰብአዊ ቀውሱ ባየለበት ወቅት ነው። የፍልስጤማውያኑ የጤና ሚኒስቴር እንደሚለው ጦርነቱ ከጀመረ አንስቶ የተገደሉ ሰዎች ቁጥር ከ8300 አሻቅቧል። ከእነዚህ ውስጥም ከግማሽ በላይ የሚሆኑት ሕፃናትና ሴቶች ናቸው ተብሏል።

የሰብአዊ ድርጅት ኃላፊዎች በበኩላቸው እስራኤል ተጨማሪ እርዳታ ወደ ጋዛ እንዲገባ መፍቀድ አለባት ይላሉ። ካሪም አህመድ ካን የዓለም አቀፉ የወንጀል ችሎት ዋና አቃቤ ሕግ ናቸው። ወደ ሕፃናት፣ ሴቶችና ወንዶች እንዲሁም ሲቪሎች እርዳታ እንዳይደርስ እንቅፋት መፈጠር የለበትም።

እነርሱ ንጹሐን ናቸው። በዓለም አቀፍ የሰብአዊ ሕግ መሠረት መብት አላቸው። እነዚህ መብቶች የተለመዱ የዓለም አቀፍ ሕግ አካል ናቸው። እነዚህ መብቶች የጄኔቫ ስምምነት አካል ናቸው። እስራኤል ከአንድ ሚሊዮን በላይ ፊልስጤማውያን እንዲሰባሰቡ ባዘዘችበት ደቡብ ጋዛ ሰብአዊ እርዳታ እንዲገባ መፍቀዷን ትገልጻለች ይበንዴ እንዳለ የእስራኤል ጦር በበኩሉ ሐማስ እርዳታና ነዳጅ ለራሱ ፍጆታ እያዋለ መሆኑንና ሆስፒታሎችንም የማዘዣ ጣቢያ እንዳደረጋቸው ይገልጻል።

ዳንኤል ሃጋሪ የእስራኤል ጦር ዋና ቃል አቀባይ ናቸው። ሐማስ ሆስፒታሎችን የማዘዣ ጣቢያና የሽበርተኞችና ኮማንዶዎች መደበቂያ አድርጓቸዋል። በተጨማሪም ባለን የደህንነት መረጃ መሠረት በጋዛ ባሉ ሆስፒታሎች ነዳጅ አለም

አብዛኞቹ እስራኤላውያን የምድር ጥቃቱንና ግቡም ሐማስን ማጥፋት መሆኑን ቢደግፉም የቤተሰባቸው አባላት የታገቱባቸው እስራኤላውያን ግን የምድር ወረራው 230 የሚሆኑ ታጋቾችን ደህንነት አደጋ ውስጥ ይጨምራል ይላሉ። ከታጋቾቹ ቤተሰቦች ጋር የተገናኙት የእስራኤል ጦር ሚኒስትር ዮአፍ ጋላንት ግን ወታደራዊ ጫና መጨመሩ ለታጋቾቹ መለቀቅ ያለ ብቸኛ አማራጭ ነው ብለዋል።

እናቱ እንደታገተችበት የሚታመነው ትውልድ እስራኤል ካናዳዊው ዮናታን ዘይገን ሚኒስትሩ ባሉት አይስማማም። ወታደሮች የቀዶ ሕክምና ሐኪሞች አይደሉም። አንድን ሰው ማዳን አይችሉም። ጦርነት ምስቅልቅል ነው። በሐማስ በኩል ታጋሾችን የያዘው የመደራደሪያ አቅም ለማግኘት ነው። ያንን አቅም ካጡ ታጋሾቹ ለእነርሱ ጥቅም የላቸውም

በመሆኑም እናቴ ይበልጥ አደጋ የተጋረጠባት ይመስለኛል። የእስራኤል ባለሥልጣናት እንደሚሉት በጋዛ ያለው ጦርነት ለወራት ሊቀጥል ይችላል። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁ የማክሰኞ ምሽት መሰናዷችን

ይቀጥላል። ለምሽቱ የያዝነው የመጀመሪያው ክፍል እዚህ ላይ ተጠናቋል። ወደ ሁለተኛው ምዕራፍ እንሻገራለን።

የሁለተኛው ምዕራፍ ቀዳሚው ዘገባችን ንግድና ምጣኔ ሀብት ላይ ያተኩራል። የባህል አልባሳትና ነጋዴዎች ተመሳስለው በተሰሩ የቻይና ምርቶች እየተገፋን ነው ብለዋል። ከኢትዮጵያ ባህላዊ አልባሳት ጋር ተመሳስለው የሚሰሩ የቻይና አልባሳት ከገበያ እያስወጣቸው እንደሆነ የገለጹ ዲዛይነሮችና ነጋዴዎች ኢፍትሀዊ ባሉት ውድድር ጫና እየተፈጠረባቸው እንደሚገኝ

ተናገሩ የቻይና አልባሳት በእጅ ከሚመረቱት የሀገር ውስጥ ባህላዊ አልባሳት ጋር በውበትና በጥራት እንደማይመጣጠኑ ያስረዱት ነጋዴዎችና ሸማቾቹ፣ በቅናሽ ዋጋ ግን ስለሚሸጡ ብዙ ሸማች እንዳላቸውም ገልጸዋል። በመሆኑም ፊታቸውን ወደ ቻይና አልባሳት ለማዞር የተገደዱ ገበያተኞች እንዳሉም አስታውቋል። ኬኔዲያ አባተ በዚ ዙሪያ ያጠናቀረው ዘገባ ይቀጥላል።

የኢትዮጵያ ባህላዊ አልባሳት ወደ ችርቻሮ መሸጫ ሱቆች ከመድረሳቸው በፊት ብዙ ደረጃዎችን ያልፋሉ።

የኢትዮጵያ ባህላዊ ዲዛይኖች ታትመውባቸው ከቻይና የሚገቡ በፋብሪካ የሚመረቱ አልባሳት ገበያውን እየተቆጣጠሩ እንደሆነ በሽሮ ሜዳ አካባቢ ያናገር ናቸው የባህላዊ አልባሳት ነጋዴዎች ገልጸዋል። በሽሮ ሜዳ የባህል አልባሳት መሸጫ ሱቅ ባለቤት የሆነችው ወይዘሮ ሜሮን አስራት የኢትዮጵያ የባህል ልብስ ነጋዴዎች በዘመናዊ ማሽን ተመሳስለው ከተመረቱ አልባሳት ጋር መወዳደር ፈተና እንደሆነባቸውና ገበያቸውም እንደተቀዛቀዘ ትናገራለች። ያሁን ላይ በጣም ነው የሚያስጠለው

በተለይ ወር መስከረም፣ ጥቅምት እስከ ዳር ባለው በጣም ያስጠላል። ቁጭ ማለት ነው። በጣም ነው የሚያስጠላው። በጣም ማለት ነው። ያው ያለመዘጋት ዝግ ያለ ማድረግ ነው እንጂ የእውነት ምንም ነገር የለም። የሚጠይቀኝ ሰው የለም። የሚጠይቅ ሰራ ሰው የለም። በቻይና የሚሰሩት የራሳቸውን ኢኮኖሚ ነው። ያው ሁሉም ሰው የሚሯሯጠው። ለምሳሌ አሁን የመጡት ሽፎኖች አሉ። ሽፎን አሁን ሽፎን ማለት ይህንን አይተካውም

ፎ ማለት ይህንን የሚተካ ልብስ አይደለም። ስለዚህ ሰው ደግሞ ያው አቅሙንና ኢኮኖሚውን ያማከለ ምንድን ነው ከኢኮኖሚ ጋር ከራሱ ጋር እንዲሆን ያንን ጊዜ ለማሳለፍ ሰውን የማትፈርድበትም ዝቅ ያለውን ወይ ደግሞ አማካኝ ሆነ ነገር ይሄዳል። ያኔ እኛ ስራችን ይቀዘቅዛል።

የቻይናው ፕሬዝደንት ዢ ጂንፒንግ እና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ሰሞኑን በቤጂንግ ያደረጉትን የሁለትዮሽ ውይይት ተከትሎ በአገሮቻቸው መካከል ሁለንተናዊ ስትራቴጂያዊ አጋርነትን ለመመስረት እንደተስማሙ መግለጻቸው ይታወሳል። መሪዎቹ ጥቅምት 6 ቀን 2016 ዓ ም ይፋ ያደረጉት አዲሱ አጋርነት ቤጂንግ በኢትዮጵያ ላይ ያላትን ተጽዕኖ ያሳድገዋል ተብሎ ይጠበቃል። ይህም ወትሮውንም የኢትዮጵያ አነስተኛ የንግድ ተቋማት ባለቤቶች ከቻይና በሚገቡ

ቅናሽ ዋጋ ያላቸው ሸቀጦች እያጋጠማቸው ያለውን ኢፍትሐዊ ውድድር ይበልጥ ሊያባብስ እንደሚችል ስጋታቸውን የሚገልጹ አሉ። ለዚህም በአዲስ አበባ የባህላዊ አልባሳት ነጋዴዎች ተመሳስለው በተሰሩ የቻይና ምርቶች እየደረሰባቸው ያለው ተጽዕኖ

አንዱ ማሳያ ነው። በዚያው በሽሮ ሜዳ የኢትዮጵያ የባህል አልባሳት ነጋዴ የሆነው ጀሚል ጠሀ አብዱም እንዲሁ ተመሳስለው እየተመረቱ ከቻይና የሚመጡ አልባሳት ከፍተኛ ተጽዕኖ እያሳደሩባቸው እንደሆነና በዋጋ ተወዳድረው መቀጠል እንዳልቻሉ ይናገራል። የቻይና ተብሎ የሚጠራለ ጨርቅነታቸው በውጭ አገር ጨርቅ የተሰሩ ናቸው። ዲዛይኑ ግን ከኛ ነው የሚወሰደው። ግን ፕሪንት አውት ነው። አብዛኛው ማሽን የሚሰራው ፕሪንት አውት ነው እንጂ ሽመና ላይ አይደለም።

አሁን ሰው ወደዛ ነው ፎከስ የሚያደርግ ያለው። ለምን እኛ ጋር መጥቶ የምንጠይቀው ጠይቀው ዋጋና ያኛውን የሚያገኘው ዋጋ አይገናኝ። ሶስት እጥፍ ወይ አራት እጥፍ ቅናሽ ይኖረዋል። ያኛው ማለት የተመረተው በቃ በሳይዝ ሚዲየም፣ ላርጅ፣ ስሞል መሸጥ ብቻ ነው። ይሄ ግን የእኛ ልብስ ግን አንድ ሰው ለመስራት እስከ ዘጠኝ ሰው ሊይዘው ይችላል። ጠላፊ አለ፣ ሸማኔ አለ፣ ቁጨት አለ፣ ስፌት አለ፣ ፕሮባ አለ። በዛ ላይ ደግሞ እጅ ስራ አለ፣ ካውያ አለ እና ይህ ሁላ ነገር

ዲዛይን የምታደርገው አለ። የልብሱ አይነቱ በእርግጥ የኛ ይሻላል። ይህን ሀሳብ አለ። አንደኛ ካልቸሩን የጠበቀ ነው። ለውበት ደረጃም ይሄ ይበልጣል። በጥራት ደረጃም ይሄ ይበልጣል። እነሱ በጣም ከፍተኛ ተጽዕኖ አሉ። ከእኛ ጋር መወዳደር አልቻልም። ሰው ደግሞ አሁን የሚፈልገው ቅናሽን ነገር ይዞ ፕሮግራም ማሳለፍ ላይ ነው ያለው። ለምን ኑሮም ትንሽ ስለከበደው ወደ ኑሮ ነው ዋናው ፎከስ ያደረገው።

ከኢትዮጵያ ባህላዊ አልባሳት ጋር ተመሳስለው እየተመረቱ ከቻይና የሚገቡት ምርቶች በአገር ላይ ከኢኮኖሚ ጀምሮ ልዩ ልዩ ተጽዕኖዎች እንዳሏቸው ወጣት ጀሚል ይገልጻል። ሆኖም በስራው ለመቀጠል ሲል የቻይና አልባሳትንም ቀላቅሎ መሸጥ እንደጀመረ ይናገራል። አንደኛ የኢኮኖሚ ተጽዕኖ ያሳድራል፣ የሞራር ተጽዕኖ ያሳድራል፣ አገሪቷ ላይ ውድቀት፣ የቱሪዝም ተጽዕኖ ያሳድራል። አራተኛ ላይ ደግሞ ኮንፊደንስ ያሳጣል። አንተ የፈለገ እንቅልፍን አድርገህ ምናምን የሰራው ዲዛይን

በአንድ ሳምንት ውስጥ ያ መቶ ገበያውን ሳትጠቀለቀው አንተ ብዙ ጊዜ የፈጀብህን ከነሱ ጋር ልትወዳደር አትችልም። ማለት ሳትፈልግ እስረኛ ትሆናለህ ማለት። እኛ ሁለቱን ለማመዛዘን የተወሰነ የነሱንም እንይዛለን የእኛንም እንይዛለን። ይሄ ማለት እንደዚህ ነው ይሄ ማለት እንደዚህ ነው ብለ ታስረዳዋለህ። ሰው መቶ ግን የእኛን ለመግዛት ይፈልጋል። ከአቅም አንጻር ግን ሁለተኛው ደረጃ ነው ገዝቶ የሚሄደው። ፍላጎቱ ግን የሚሆነው የትኛው ነው? የአበሻ ልብስ ገዝቶ ለመሄድ ነው።

አሁን ለኛ ደግሞ ዝቅተኛ ሕብረተሰብ መጥቶ ካለበሰ እንዲህ ሀብታም ጠብቀህ መካከለኛ ገበያ ያለው ጠብቀህ የሚሰራ ገበያ ሲሆን ከገቢያ እየወጣ ትሄዳለህ ሰው። ሰላም ሺበሺ የተባለ ሌላ የባህል አልባሳት መሸጫ ሱቅ ባለቤትም ከቻይና የሚገቡ ተመሳስለው የተሰሩ አልባሳት ስለሚያሳድሩት ተጽዕኖ አስተያየቱን ሰጥቶናል። የሀገር ባህል ልብስ ስራ ደስ የሚሆነው ነገር አንድ ሰው ብቻ የሚሰራው ስራ አይደለም። አምስት እና ስድስት ሰው ስራ የሚያገናኘው ከብዙ ሰው ጋር ነው የሚያገናኘውና

ሁሉም የስራ እድል ያገኝበታል። የቻይና ቻይናዎች ዘብ እንደ መጋረጃ ነገር ሽፉ ነገሮች ሁሉ እኛ ከፈለግን እኛም እንሰራዋለን ሽፉን በጎን ለጎን እያጊዜ እንሰራለን። እንደዚህ ሀገር ባለ ሲሰራ ሽፉንም አብረን እንሰራለን። አምራቾች ላይ ነው ተጽዕኖ የሚመጣበት። ለምን ያ ነገር መጣ ማለት ያኛውን እየገደለ ነው የሚወጣው። ከእነሱ የምንገዛው ነገር ልናሳንስ እንችላለን ማለት ነው። ከሸማኔዎች ወይዘሮ ሜሮን አስራትም እንዲሁ የንግድ ስራዋን ከቻይና ወደሚመጡት አልባሳት የማዞር ፍላጎት እንዳላት ተናግራለች።

ሰው አንዱን ካልቻለ ወደ አንዱ ቦታ ነው የሚመራው። ማለት እኔ ይሄንን ካላዋጣ እኔ መግባት አይቀርም ወደዛ ማለት ነው። አይሆንም ማለት ነው። ወደ ሽፎኖችንም ማለት ነው ማለት ይቀላል ከዚህ

ካፒታሉንም ስትይዘው ከዚህ የቀለለ ነው። ባህላዊ ልብስ ሸምታ ስትወጣ ያገኝናት ወይዘሮ እንዳሻሹቤ የዋጋ ጉዳይ ሸማቹ ፊቱን ወደ ቻይና አልባሳት እንዲያዞር እያደረገው ነው ትላለች። እኔ ነጠላ ገዝቼ እየወጣው ነው። ነጠላ አንድ ሺ ብር ዛ እኔ የባህል ልብስ ነው ምለው ለመልበስም፣ ለበዓሉ እሱ ቢሆን ነው ዋጋው፣ ሹፎ ነው ይሻላል።

ሰው መርጦት ይለብሰዋል እንጂ ያው የሚበልጠው ባህላዊ ነው። ወይዘሮ ብርቅነሽ ሱጌቦም ተመሳሳይ አስተያየት አላት። የባህላዊ ልብስ ሌላ ቦታ ለመላክ ነበር ሊገዛ የመጣሁት ማለት ነው፣ ግን በጣም ውድ ነው። አሁን ለምሳሌ ከላይ ያለው ቲሸርት አንድ ሺ ወይ አንድ ሺ አምስት መቶ ነበር የሚገዛው ሶስት ሺ አምስት መቶ ልብሱ ብቻ

ዋጋው በጣም ኦቨር ነው። ይሄ የቻይና ዝም ብሎ ጣል ተደርጎ ልጥፍ ነገር አለ አይደለም። ኳሊቲ እንትን ልዩነትም ስላለ ለዛ ነው ዋጋ ቅናሽ የሚደረገው ማለት ነው። በእጅ የሚጠለፍ ወይ በሲንጀር የሚጠለፍ የሀገራችን ልብስ እሱ ነው ኳሊቲውም ያለው ማለት ነው። ያው ሰው ምንድን ለምንድን ነው የሚገዛው ያው ብሩ እንትን ስለሚል

ከሀኪም ነው። ወይዘሮ ብርቅነሽ ባህላዊ አልባሳትን የመታደግ ኃላፊነቱ የእኛው የኢትዮጵያውያን ነው ስትልም ተናግራለች። የባህላዊ አልባሳት ነጋዴዎችም መንግስት ተጽዕኖውን ተረድቶ ለአገር ውስጥ ባህላዊ አልባሳት አምራቾች ጥበቃ እንዲያደርግ ከጥሬ ዕቃ አቅርቦት ጀምሮ ምቹና በቂ የስራ ቦታ ሊያመቻች እንደሚገባ ተናግረዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።

የብሔራዊ ባንክ የብድር ጣሪያ ማሻሻያ አዲስ ባንኮችን እንደሚጎዳ ባለሙያዎች አመለከቱ። የኢትዮጵያ ብሔራዊ ባንክ የዋጋ ንረትን በመቀነስ ገበያውን ለማረጋጋት በሚል መነሻ ባሳለፍነው ዓመት መጨረሻ ላይ ልዩ ልዩ የገንዘብ ፖሊሲ ማሻሻያዎችን ማድረጉን አስታውቋል። በዓመቱ ከተካሄዱት የፖሊሲ ማሻሻያዎች ውስጥ አንዱ በ2016 ዓ.ም ባንኮች የሚሰጡት የብድር ዕድገት በ14 በመቶ እንዲገደብ

ማድረግ ነው። በጉዳዩ ላይ ለአሜሪካ ድምጽ አስተያየታቸውን ያጋሩ የፋይናንስ ባለሙያዎች እርምጃው በዘርፉ ጥቅምም ጉዳትም ይኖረዋል ሲሉ ተናግረዋል። የፋይናንስ ባለሙያው አቶ ይርጋ ተስፋዬ የሀገር ውስጥ የብድር እድገትን መገደብ በኢኮኖሚ ውስጥ ያለውን የገንዘብ ዝውውር ለመቆጣጠር ቢያስችልም እርምጃው አዲስ ባንኮችን

ይጎዳል ሲሉ ተናግረዋል። ሌላው አስተያየት ሰጪ የቡና ባንክ ምክትል ፕሬዚዳንት አቶ ሙሉነህ አያሌው ደግሞ ውሳኔው ተገቢ ቢሆንም ገቢያውን ለማረጋጋት ግን በቂ አለመሆኑን ተናግረዋል። በአሁኑ ወቅት እየታየ ያለው የዋጋ ግሽበት መጠን ለማርገብ ከንግድ ባንኮች ብድር ይልቅም የመንግስት ብድር መገደብ የበለጠ ተጽዕኖ እንደሚኖረው አቶ ሙሉነህ

ይናገራሉ ባለሙያዎቹ በሌሎች የብሔራዊ ባንክ ማሻሻያዎች ላይም እይታቸውን ያጋሩ ሲሆን በፋይናንስ ዘርፍ ያሉ እድሎችና ስጋቶችንም አትተዋል። በዚህ ዙሪያ ገብረ ሚካኤል ገብረ መድህን ያጠናቀረው ዘገባ ይቀጥላል። ብሔራዊ ባንክ በ2015 ዓ ምት መጨረሻ ላይ ስላደረጋቸው የፖሊሲ ማሻሻያዎችን አስመልክቶ

ለአሜሪካ ድምፅ አስተያየት የሰጡ ባለሙያዎች እርምጃዎቹን በበጎ እንደሚያዩቸው ጠቅሰዋል። ሆኖም አንዳንዶቹ የፖሊሲ ማሻሻያዎች ጥንቃቄን እንደሚሹና ምናልባትም ዳግም እይታ እንደሚያስፈልጋቸው አልሸሸጉም።

የፋይናንስ ባለሙያው አቶ ይርጋ ተስፋዬ ብሔራዊ ባንክ ባለፈው ዓመት ልዩ ልዩ የፖሊሲ ለውጦችን እንዳደረገ ጠቅሰው ከተወሰዱት እርምጃዎች አንዱ የላኪዎችን የውጭ ምንዛሪ ድርሻን የሚመለከት እንደነበር አውስተዋል። ከዚህ ቀደም ላኪዎች ከሚያገኙት የውጭ ምንዛሪ ብሔራዊ ባንክ ሰባ በመቶውን ሲወስድ እነርሱ ደግሞ ሀያ በመቶ ብቻ ይደርሳቸው ነበር። በተሻሻለው አሰራር መሰረት ግን ላኪዎቹ ከሚያመነጩት የውጭ ምንዛሪ አርባ በመቶውን ይወስዳሉ ተብለዋል።

ይህም ለውጥ መልካም እንደሆነ የተናገሩት አቶ ይርጋ፣ ነገር ግን እድሉ ለሁሉም ላኪዎች መሰጠት አልነበረበትም ሲሉ ይተቻሉ። ዝም ብሎ ለሁሉም ኤክስፖርተሮች እንደዛ መደረጉ ይጠቅማል ብዬ አላስብም። ኤክስፖርተሮች ይህንን ዶላር ምንድን ነው የሚያደርጉት ብሎ ማሰብ ያስፈልጋል። ለምሳሌ አንድ የግብርና ተቋም የሚያመርተውን ምርት ኤክስፖርት አድርጎ ዶላር አግኝቶ ባገኘው ዶላር

በአብዛኛው ሮ ማቴሪያል ግብአቶች ዘር፣ ማዳበሪያ ምናምን አምጥቶ ስራውን የሚያስፋፋ ከሆነ አርባ ፐርሰንትም ላይበቃ ይችላል። ወይራስ ደግሞ ከገበያ ላይ ቡናም ሆነ ጥራጥሬ ሰብስቦ ኤክስፖርት ያደረገ አንድ ኤክስፖርተር አርባ ፐርሰንት ብትሰጠው ምንድን ነው የሚያመጣልህ? እነዚህ መንዱራብል የሆነ ኮንሶምፕሽን ጉድስ አምጥቶ መንገድ ላይ ያጥለቀለቁን ልማት ስራ የማይውሉ የሀገር ኢኮኖሚ የማይደግፉ የለፍጆታ ብቻ የሆኑ ግን

በጣም በብዙ በሶስት መቶ በአራት መቶ ፐርሰንት ትርፍ የሚሰሩ ስራዎች ናቸው የሚሆኑትና ይህን ነገር እኔ መንግስት ትንሽ ሲሪየስሊ ቢያየው ጥሩ ይመስለሉ።

ኤክስፖርት ተደርጎ የተገኘው ዶላር ምንድን ነው የሚመጣበት የሚለውን ነገር ሲለት ማሰብ የሚያስፈልግ ይመስለኛል። ባሳለፍነው ዓመት ብሔራዊ ባንክ ያደረገው ሌላው መሰረታዊ የገንዘብ ፖሊሲ ማሻሻያ የንግድ ባንኮችን የብድር ጣሪያ መወሰን ነው። በዚህ እርምጃ ላይ የግል አስተያየታቸውን የሰጡን የቡና ባንክ ምክትል ፕሬዚደንት አቶ ሙሉነህ አያሌው ውሳኔው በንግድ ባንኮች ላይ የአጭር ጊዜ ተጽዕኖ እንደሚኖረው ይናገራሉ። ትርፋቸውን ይጎታል ቀጥታ ነው። ግን የባንክ ትርፋማነት ደግሞ

በአጭር ጊዜ ብቻ መለካት የለበትም። በረጅም ጊዜ ግን ባንኮቹ ጤነኛ ሆነው ሊቀጥሉ የሚችሉት የኢኮኖሚ የተረጋጋ ሲሆን ነው፣ ስቴብል ሲሆን፣ ፕሬዲክተብል ሲሆን ነው። ሰዎች ኢንቨስትመንትም ሆነ ሌሎች ውሳኔዎቻቸውን የቁጠባም ውሳኔዎቻቸውን ተገማሽ የሆነ መረጃ ይዘው መውሰድ ይችላሉ። ለባንኮቹ ጤናማነት ያ ከጊዜያዊ ትርፍ የበለጠ አስፈላጊ ነው።

አቶ ይርጋ በበኩላቸው የባንኮችን የብድር እድገት በ14 በመቶ መገደብ በተለይ አዳዲስ ባንኮችን ሊጎዳ እንደሚችል ይናገራሉ። በተለይ በዚህ የብሔራዊ ባንክ መመሪያ የሚጎዱት አዳዲሶቹ ባንኮች ናቸው። ትልልቆቹ ባንኮች ኦልሬዲ የማበደር አቅማቸው ትልቅ ቁጥር ላይ ስለደረሰ ከዛ አስራ አራት ፐርሰንት ሊጨምሩበት ብዙም ላይ ጎዱ ይችላሉ፣ ወይም ያለውን ጉዳት ሊቋቋሙ ይችላሉ።

አዳዲስ ባንኮች ግን ኦልሬዲ በሁለት ሺህ አስራ አምስት ያበደሩት የብድር መጠን ትንሽ እዛ ትንሽ ብድ የብድር መጠን ላይ ማደግ የሚችሉት አስራ አራት ፐርሰንት ብቻ ሲሆን በአዳዲሶቹ ባንኮች ይፈተናሉ ብዬ ይጠብቃል። በሁለት ሺህ አስራ ስድስት ሌላ ለእነሱ ስፔሲፊክ የሆነ የብድር ካፕ ወይም ጣሪያ ሪላክስ የሚያደርግ መመሪያ ብሔራዊ ባንክ ካላወጣ በስተቀር

አቶ ሙሉነህ በበኩላቸው በባንኮች ላይ የብድር ገደብ ማድረግ ብቻውን ገበያውን ለማረጋጋት በቂ እርምጃ እንዳልሆነ ነው የሚገልጹት። የዋጋ ግሽበትን በዚህ መከላከል ይቻላል ወይ የሚለው ትንሽ ሊያከራክር ይችላል። ግን በኢኮኖሚክ ቴዎሪ የዋጋ ግሽበትን ለመቆጣጠር አንድ መሳሪያ ነው የብድር ጣሪያ ማስቀመጥ ነው። ግን ውጤታማ መሆን አለመሆን ሌላ ጥያቄ አማ የዋጋ ግሽበትን በአንድ የፖሊሲ እርምጃ ብቻ ማስቆም አይቻልም።

የባንኮች የብድር ጣሪያው ገበያውን የማረጋጋት ሚና እንደሚኖረው የሚገልጹት አቶ ይርጋ በበኩላቸው፣ ሆኖም ዋናው የገንዘብ አውጪ መንግሥት ስለሆነ እርምጃው ግሽበትን በመቀነስ ረገድ ምን ያህል ውጤታማ ሊሆን እንደሚችል ይጠይቃሉ። ይህ በአንድ በኩል ጥሩ ነው። ኢኮኖሚ ውስጥ ሰርኩሌት የሚያደርገውን የገንዘብ መጠን ይገታል። ገንዘብ አቬይላብሊቲ ሲቀንስ መግዛት የምትፈልገውን ነገር ሁሉ አትገባም። ፍላጎት ቀነሰ ማለት ነው። ግሽበቱን ለመቆጣጠር ይረዳል

ግን ሪሊ ያ ነው ወይም የሆነው። ምክንያቱም እኛ ሀገር ውስጥ ትልቁ የገንዘብ አውጪ መንግስት ስለሆነ፣ መንግስት ደግሞ በጣም በርካታ ብርጁ ላይ ሊኖርነት ስለሚችል ያን ማየት ያስፈልጋል። በባንኮች ላይ ከተደረገው የብድር ገደብ ይልቅ በመንግስት የብድር መጠን ላይ የተደረገው ገደብ ገበያውን በማረጋጋት ረገድ የበለጠ ተጽዕኖ እንደሚኖረው የሚናገሩት አቶ ሙልነህ ደግሞ ውሳኔው ግን ውጤት የሚያመጣው የመተግበር ቁርጠኝነት ካለ ነው ይላሉ።

የንግድ ባንኮች የምንላቸው ብድር ቢሰጡ ከሰው የሰበሰቡትን ተቀማጭ ነው የሚያበድሩት። ብሔራዊ ባንክ ግን ከሰው ተቀማጭ አይሰበስበም። ብሔራዊ ባንክ ብድር ሰጠ ማለት ገንዘብ አትሞ ነው የሚሰጠው፣ እና ያንን መቀነስ ቀጥታ ነው ኢምፓክቱ የገንዘብ አቅርቦት ላይ። ለመንግስት ብድር መስጠትን መቀነስ ማለት በሀገር ውስጥ ያለውን ፍላጎት ወይም ዶሜስቲክ ዲማንድን እቀንሳለሁ ነው። የብሔራዊ ባንክ ባላንስ ሽት ላይ የሚወሰድ እርምጃ

ሌሎች ባንኮች ላይ ከሚወሰድ እርምጃ ይልቅ ውጤታማ ነው። ውጤታማ የሚያደርገው የመንግስት ኮሚትመንት ነው። እንደ መንግስት ምን ያህል ቁርጠኝነት አላቸው የዋጋ ግሽበቱን ለማሰር። የሀገር ውስጥ የብድር እድገትን ከመገደብ ባሻገር ባንኮቹ የሚሰጡት ብድር ወደ የትኛው ዘርፍ እንደሚሄድ መቆጣጠርም አስፈላጊ እንደሆነ አቶ ይርጋ ይናገራሉ። በአጠቃላይ ባንኮቹ ለማ ለማን ነው ብር የሚያበድሩት ብለህ ስታይ ትልልቆቹ ተበዳሪዎች የሀገር ውስጥ ንግድ፣ የውጭ ንግድ

ኮንሱመር ሎን ከየባንኩ ብር እየተበደረ መኪና የሚገዛው ቤት የሚሰራው ምናም ምናምን ያ ራሱ በጣም ሲግኒፊካንት ነው። እስካሁን ድረስ ሶስቱ ትልልቆች ተበዳሪዎች የጠራውለ ኢንቨስትመንት የለም፣ ማኒፋክቸሪንግ የለም፣ ፕሮዳክሽን የለም፣ አግሪካልቸር የለም። ይሄ በጣም ነው የሚያስፈራው። ከዛ በኋላ ነው ማኒፋክቸሪንግ ሴክተሩ፣ ማይኒንግ፣ ፓወር ምናምን የሚመጣው። የአገሪቱን የፋይናንስ እንቅስቃሴ አትራፊ እና አዋጭ ወደሆኑ አገራዊ ፋይዳቸው ትልልቅ ወደሆኑ ሴክተሮች

መውሰድ የሚያስፈልግ ይመስለኛል። ኮመርሻል እርሻ በደንብ እንዲስፋፋ ፋይናንስን ወደዛ መግፋት ያስፈልጋል። አቶ ይርጋ ለአነስተኛና ጥቃቅን የፋይናንስ ተቋማት የተሰጠው ትኩረት ማነስ በፋይናንስ ዘርፍ ውስጥ እንደ ክፍተት ያዩታል። የብድርና ቁጠባ ተቋማትን አዎ የሚባሉት በጣም ጥሩ አገልግሎት ይሰጣሉ። ግን እንደ እንደ አለመታደል ሆኖ አብዛኛዎቹ የማይክሮ ፋይናንስ ተቋማት ከተማ ውስጥ እየመጡ ነው፣ ወደ ከተማ እየመጡ ነው።

አብዛኛዎቹ የብድርና የቁጠባ ተቋማት ወደ ባንክነት እያደጉ ነው። አሁን እነሱ ሰርቪስ ሲሰጧቸው የነበሩ ገበሬዎች ምርጥ ዘር ለመግዛት ማዳበሪያ ለመግዛት፣ በየአካባቢያቸው ትንንሽ ቢዝነስ ለመጀመር ንግድ ለመጨ ለመጀመር የሚያመርቱት የግብርና ምርት ላይ ዋጋ ማነው እሴት ጨምሮ ዋጋ የተሻለ ዋጋ ለማስገኘት የሚያስችሉ ስራዎችን ለመስራት ማነው ፋይናንስ የሚያደርጋቸው አነስተኛ የፋይናንስ ተቋማት ከመደበኛ ባንኮች ጋር ሊንክ ተደርገው

የተወሰነ ያላቸውን ፋይናንስ ወደ ገበሬው ቻነል የሚያደርጉበት ወደዛ የሚያስተላልፉበት ነገር ቢሰራ ጥሩ ነው የሚሆነው። አቶ ሙልነህ በበኩላቸው በገበያውና በኢኮኖሚው ውስጥ ያለው የብዙ ነገሮች አለመመጣጠን በዘርፉ ፈተና እንደሆነ ይቀጥላል የሚል ስጋት አላቸው። በኢኮኖሚው ውስጥ የምናየው ያለመመጣጠን አለ። ትልቅ ስጋት ብለን የምንወስደው እሱን ነው። የብዙ ነገሮች አለመመጣጠን አለ። የአቅርቦትና የፍላጎት አለመመጣጠን አለ

ይሄ ሁሉም ዘርፍ ላይ ያለ። አሁን ባንኮች የሚቀርብላቸው የብድር መጠንና የሚጠየቁትና እነሱ ፋይናንስ ማድረግ የሚችሉት አይመጣጠንም። ገበያ ላይ ያሉ ሸቀጦች አቅርቦትና ፍላጎት አይመጣጠኑም። የመንግስት ገቢና ወጪ አይመጣጠኑም። አገሪቱ እንደ ሀገር ደግሞ ከሌላው ዓለም ጋር በምታደርገው ንግድ ወደ ውጭ የምትልከው እና ከውጭ የምታመጣው አይመጣጠንም። ይሄ ያለመመጣጠን አለን። አሁን እነዚህ ነገሮች ትልቅ ፈተና ናቸው።

ለፋይናንስ በ2015 ዓ ም ጎልብቶ የታየው የዲጂታል ገንዘብ ዝውውርም በኢኮኖሚው ውስጥ አዎንታዊ ተጽዕኖ የሚፈጥር ትልቅ ለውጥ እንደሆነ የገለጹት ባለሙያዎቹ እንቅስቃሴው በያዝነው ዓመትም የበለጠ ተጠናክሮ ዘርፉን እንደሚያዘምነው ተስፋቸውን ገልጸዋል። ሆኖም አሰራሩ የቴክኖሎጂ ስርዓት ማሻሻያና የገንዘብ ዝውውር ደህንነትን መጠበቅ እንደሚሻ አስገንዝበዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ

በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የማክሰኞው ምሽት ጥቅም ታያ 2016 ዓ.ም ም መሰናዷችንን ነው። ተከታዩ መሰናዶ ደግሞ ትምህርት ነው።

በኢትዮጵያ የአስራ ሁለተኛ ክፍል መልቀቂያ ፈተናን የወሰዱ ተማሪዎቻቸውን ሙሉ ለሙሉ ማሳለፍ ከቻሉ አምስት ትምህርት ቤቶች መካከል በደብረ ማርቆስ ከተማ የሚገኘው የሐዲስ ዓለማየሁ አዳሪ ትምህርት ቤት አንዱ ነው። ትምህርት ቤቱ ከማህበራዊ ሳይንስ ተፈታኞች መካከል ከፍተኛ ውጤት የተመዘገበበት ሲሆን በተፈጥሮ ሳይንስ ደግሞ ሁለተኛ ደረጃን አስመዝግቧል። እኒህን ተደራራቢ መልካም ስኬቶች ያስመዘገበው የትምህርት ተቋም ግን የተለያዩ ተግዳሮቶችና ሁነቶች

ከበውታል። ሀብታሙ ስዩም ከፈተናዎቹ ባሻገር ብርቱ ተማሪዎችን ማፍለቅ ስለቻለው ተቋም ያሰናዳው ዘገባ ይቀጥላል።

ከደብረ ማርቆስ ከተማ ማዕከል ደቡብ አቅጣጫ ጥቂት ኪሎ ሜትሮች ርቆ ዓመታትን ያስቆጠረ ግቢ ይገኛል። ቦታው ከዚህ በፊት በደርግ ዘመነ መንግስት ፈለጋ እርግ በመባል ይታወቃል። ወላጅ የሌላቸው ህፃናት የሚማሩበት የነበረ ቦታ ነው። በደርግ ዘመነ መንግስት ማግስት ስፍራው ብዙም እንቅስቃሴ የማይታይበት የተረሳ ባድማ ሆኖ ቆይተዋል። በ2012 ዓ ምት ግን የታዳጊ ወጣቶችን ተስፋ ዳግም ያለመልም ዘንድ ለማህበረሰብ ጥቅም ውሏል። የተወሰኑ ቀና አመለካከት ያላቸው ማህበረሰቦች ለምን የምን ተግባራ

ቀን ብለው እዛ ቦታ ላይ ትምህርቱ ተጀመረ። ድጋፍ ሲያደርጉልን የነበሩ ደግሞ በዋናነት የደብረ ማርቆስ ዩኒቨርሲቲ ከሀገር ሌላውም ማህበረሰብ የተለያዩ መዋጮችን ድጋፍ ሲያደረግ ነበረ። በሰሜን አሜሪካ ያሉት ደግሞ መጽሐፎችን በመግዛት ኮምፒውተሮችን በመግዛት ላፕቶፖችን በመግዛት ትምህርት ቤቱ ምንም ነገር ሳይኖረው በዋዶ ነው የጀመረ። የራኒንግ ኮስትንም ሆነ አጠቃላይ በጀቱን ከማህበረሰቡ በሚያገኙ ድጋፍ ነው።

ቀደም ብለን የሰማናቸው በዚህ ስፍራ የተቋቋመው የሐዲስ ዓለማየሁ አዳሪ ትምህርት ቤት ርዕሰ መምህር አቶ ደረጀ ከፈለ ናቸው። እሳቸው የሚያስተዳድሩት ትምህርት ቤት በመላ ኢትዮጵያ ያስፈተኗቸውን ተማሪዎች ሙሉ በሙሉ ወደ ከፍተኛ ትምህርት ተቋማት እንዲገቡ የሚያስችላቸውን ውጤት ካስመዘግቡ አምስት ትምህርት ቤቶች መካከል አንዱ ሆኗል። በርካታ ተማሪዎቹ በከፍተኛ እርከን ላይ የሚካተት ውጤትንም አስመዝግበዋል። ይህ የትምህርት ቤቱ የላቀ ውጤት ለተማሪዎችና መምህራን ብቻ ሳይሆን አዳሪ ትምህርት ቤቱን ለማገዝ የተቋቋመው

በአብዛኛው በበጎ ፈቃድ የሚያገለግለው ቦርድ አባላትንም አስፈንድቀዋል። ዶክተር አጥናፉ ደምሴ የዚህ ቦርድ ምክትል ሰብሳቢ ናቸው። የእነዚህ ልጆች ግን እንደዚህ ውጤት ማምጣት የማደርገው ነገር ሁሉ ነው የጠፋብኝ። በእውነትና ስሜቴ ከምገልጸው ከምገልጸው በላይ ነበር። ትምህርት ቤቱ እንደ ሁለተኛ ደረጃ ትምህርት ቤት ሊሟላለት የሚገባውን ያክል የትምህርት ግብዓት ሳይሟላለት ስራውን ይጀምረ

ተማሪዎቹ የተለያዩ ተግዳሮቶችን ችለው ለውጤት መብቃታቸውን የሚያውሱት ዶክተር አጥናፉ ውጤቱ ከፈተና ተሻግሮ ለፍሬ መብቃት እንደሚቻል አስተዋሽ መሆኑን ያወሳሉ። ተማሪዎቹ ያሉበት ቦታ እጅግ በጣም የሚከብድ ነገር ነው። ምክንያቱም መመገቢያ አዳራሽ የሌለው ተገቢ የሆነ የመጸዳጃ ክፍሎች በጋራ የሚሆን በግል የሌለው ክፍሎች ምንም አይነት የተሟላ ፋሲሊቲ የሌላቸው መኝታ ቤቱ እንደዚሁ በጣም ከፍተኛ ጥረት ያለበት

ላይብራሪ ልጆቹ አብዛኛውን ጊዜ በጥግ ለጥግ ላይ ቁጭ ብለው የሚያጠኑ እንጂ የተሟላ ክፍል ኖሮት ያንን የሚፈልጉትን ነገር ለማጥናት በጊዜ ለመጨረስ የማይመች። ኮምፒውተር ላብ ክፍል ብንወስድ በተራ የሚገቡበት ከመጥበቡ የተነሳ ይሄ ብዙ ነው ውስንነቱ። የሐዲስ ዓለማየሁ አዳሪ ትምህርት ቤት ያሉበትን ተግዳሮቶች ተቋቁሞ ይህን ውጤት ያስመዘገበበትን ሚስጥር መጠየቅ ተገቢ ይሆናል።

የትምህርት ቤቱ ርዕሰ መምህር አቶ ደረጀ ከፍለኝ ይህንን ይላሉ። የተማሪዎችና ና የመምህራን ግንኙነት የመማሪ መምህራን ግንኙነት እንዲሁም የወላጆች ና የተማሪዎችን ግንኙነት በጣም ጥሩ ስሙዝና ትምህርት ኢንቫይሮንመንቱ በጣም ምቹ የነበረ ነበር ማለት ይቻላል። ምቹ ነው ስንል ግባት በመሟላት ና ሌሎች ፋሲሊቲዎች በመሟላት ሳይሆን የነበረው ሂደታዊ ቀረቤታ ለውጤቱ ትልቅ ሚኒስትር ነው ብለ ነው የምናስበው። ሁለተኛው ደግሞ

ትምህርት ቤቱ የተጀመረ በማህበረሰቡ ቁጭት ነው። በመንግስት በጀት ተመድቦለት በመንግስት ተገንብተው የተጀመረ ትምህርት ቤት ስላልሆነ ልቅና የሆነ የባለቤትነት ስሜት ያለበት በመምህራንም፣ በተማሪዎችም፣ በትምህርት ቤቱ አስተዳደሩም ቢሆን ከጎናችን ደግሞ በውጭም በሀገሪቱም ሆነ የሚያግዙን ሰዎች የእነሱንም ውለታ መመለስ ውጤት ላይ ማድረስ ግቤ ነው የሚል ውስጣዊ ሞራላዊ መነሳሳት ስለነበረ ለውጤት ያበቁ ነገሮች እነዚህ ናቸው።

የሐዲስ ዓለማየሁ አዳሪ ትምህርት ቤት በአማራ ክልል በምትገኘው ምስራቅ ጎጃም ዞን ውስጥ የሚገኝ ብቸኛ አዳሪ ትምህርት ቤት ነው። ትምህርት ቤቱ በትምህርት ዘርፍ ከፍተኛ ብቃት የሚያሳዩ ተማሪዎችን በልዩ ሁኔታ ከሕልማቸው ለማገናኘት ሲሰራ መሰንበቱ ተነግሯል። ወደ አዳሪ ትምህርት ቤቱ የሚገቡ ተማሪዎች ቁጥር የተወሰነ ነው። ውድድር የታክለበት የማጣሪያ ሂደትን ማለፍንም ይጠይቃል። የትምህርት ቤቱ ምክትል የቦርድ ሰብሳቢ ዶክተር አጥናፉ ደምሴ በድጋሚ የመጀመሪያው ተማሪዎቹ

የስምንተኛ ክፍል መልቀቂያ ፈተናን ሲፈተኑ አቨሬጅ ውጤታቸው ከሰማንያ ሰባት በላይ መሆን አለበት። ሁለተኛው ደግሞ ትምህርት ቤቱ ያወጣውን የመግቢያ ፈተና ማለፍና በቅደም ተከተል ደረጃቸው እስከ ስልሳኛ ያለውን ተማሪ እንመርጣለን። ያው ከዚያ በላይ የመቀበል አቅሙ ስለሌለን ነው። ስልሳዎቹን መርጠን ሌሎችን

የምንተው በዚህ ሂደት አልፈው በትምህርት ቤቱ ውስጥ ሲማሩ ከቆዩና ከፍተኛ ውጤት ካስመዘግቡ ተማሪዎች መካከል አንዱ ሙሉነህ እንየው ነው። ምዕራብ ጎጃም ዞን ሰከላ ወረዳ ነው የተወለድኩት። ገጠራማ ክፍል ነው። አሻለማየው ልዩ አዳሪ ትምህርት ቤት በእኛ ጊዜ ነው የጀመረ ዛ በሽታ አልነበረም ና በአጋጣሚ ነው እንደዚህ ወሬውን የሰማን በኋላ እንጂ በሚኒስትሪ ጥሩ ውጤት ዘጠናና ያመጣው ሴት ደግሞ ወደ አዳሪ ትምህርት ቤት ማስገባት ይችል ነበርና ወደ እሱ

እንግዲህ ለመቀላቀል አስቀድሜ ስለወሰንኩኝ ሁለቱም ፈተናዎቸው ነበረ በሁለቱም ጥሩ ውጤት አምጥቼ አለፍኩኝ። ሙሉ ነህ ኢትዮጵያ ውስጥ በማህበራዊ ዘርፍ ወደ ከፍተኛ ትምህርት ተቋማት ለመግባት ለፈተና ከተቀመጡት ተማሪዎች መካከል ከፍተኛውን አስመዝግበዋል። ያስመዘገበው ውጤት አምስት መቶ ሰላሳ ሶስት ከስድስት መቶ ነው። ሲሞርክን በደም ሰርተንበታል። ትምህርት ቤቱም

እነዚህ ኦርጋናይዝ አድርጎ ለማሰራት ሞክሯል። እና እኛ ሶሻል ተማሪዎች ትክት ነበርን። እና ለሁለት ነበር ተከፍለን ስንሰራ የነበረ አራት አራት ሆነን እና እሱን ነገር

በደን ፈተን በታል የሚል ሀሳብ አለ። በኢኮኖሚክስና ሕግ ትምህርት ዘርፍ የላቀ ደረጃ መድረስ እንደሚፈልግ የነገረን ሙሉነህ በዓለም አቀፍ ደረጃ በተከበሩ የከፍተኛ ትምህርት ተቋማት ገብቶ የመማር ህልምም እንዳለው ነግሮናል። የአዲስ አለማየሁ አዳሪ ትምህርት ቤት ስኬት በትምህርት ዘርፍ ኢትዮጵያ ከፍተኛ ደረጃ ላይ ደርሳ ማየት በሚሹት ዘንድ የብሩህ ተስፋ ምልክት መሆኑ ይወሳል።

ይህ ተስፋ አመት ዓመት ይሻገር ሌሎች ተተኪዎች ይፈልቁ ዘንድ ግን ትምህርት ቤቱ የህልም ተጋሪዎችን ድጋፍ እንደሚሻ የትምህርት ቤቱ አስተዳደር አስታውሰዋል። ርዕሰ መምህሩ ደረጀ ከፈለኝ ይህን እላሉ። መምህራን ራሱ ከአስራ ሁለት አካባቢ ወረዳ ተወዳደሩ ያለፉ ናቸው። ወረዳዎች ናቸው ደሞዝ በጀት እየከፈሉ ድጋፍ የሚያደርጉልን ወረዳዎች ናቸው። የራኒንግ ኮስት መነሻ ድጋፍ የሚያደርግልን የደብረ ማርቆስ ዩኒቨርሲቲ እና በዚህ ከማህበረሰቡ የሚዋጣ ነገር ነው።

መምህራን በቋሚ ቦታቸው ላይ በጀቶ ይዞላቸው ቢሰሩ የተሻለ ውጤት እናመጣለን ብለን እናስባለን። ያው ከውጭ ያለው ማህበረሰብ በዚህ መልኩ ድጋፉን አጠና ይቀጥል። ግንባታው በቋሚነት አልተጠናቀቀም። አስራ ሶስት ሄክታር ቦታ ከደብረ ማርቆስ

ከተማ አስተዳደር ተረክበን በግንባታ ላይ ነው። ያሉ ባለሀብቶች በራሳቸው ፈቃድ አንድ አቶ ካሳሁን የሚባሉ ባለሀብት ገንብተው አጠናቀዋል። ዳሽን ቢራ ፋብሪካን በሀያ ሚሊዮን ብር የጀመራቸው አሁን በጦርነት ምክንያት ያልተጠናቀቁ ግንባታዎች ቢኖርም፣ ሌላው ባለሀብት ሌላው አካባቢ ማህበረሰብ በውጭ ያለው ማህበረሰብ ቀሪዎቹን ግንባታዎች በማጠናቀቅና

ሌላውንም አስፈላጊውን ድጋፍ ከጎናችን ከዚህ በፊት የነበረውን ትብብር ቢቀጥል ከዚህ የበለጠ የተሻለ ውጤት እናመጣለን ብለን እናስባለን። አዳሪ ትምህርት ቤቱ የዚህ ዓመት ትምህርትም በይፋ አልጀመረም።

ይህ የሆነበት ምክንያት ደግሞ በደብረ ማርቆስ ከተማና አካባቢዋ ውጥረት በመባባሱ ነው። ፋኖ እየተባሉ የሚጠሩት ታጣቂ ቡድኖችና የኢትዮጵያ ፌዴራል መንግስት ኃይሎች የሰነበቱበት ግጭት ስፍራውን ለሰላም ጦት ከመዳረግ ባሻገር ከፍተኛ አቅም ያላቸው ተማሪዎችንም ከትምህርት አዳርገዋል። በፈተናዎች ውስጥ አልፎ ለአካባቢው ማህበረሰብ የመነቃቃት ምንጭ በሆነው ትምህርት ቤት ውስጥ በሚማሩትም ሆነ በአጠቃላይ ሌሎች ተማሪዎች ዘንድ የሚተወ ጠባሳ አሳሳቢ መሆኑን ከሚናገሩት መካከል አንዱ የትምህርት ቤቱ ቦርድ ምክትል

ተሰብሳቢ ዶክተር አጽናፉ ደምሴ ናቸው። ይሄ በትውልድ ላይ ትልቅ ትልቅ ጉዳት እንደሚያመጣም ግልጽ ነው። አሁን ምናልባት የአንድ ወር ነው ብለን ልናስብ እንችላለን። ነገር ግን የተፈጠረው ሁኔታ ስነልቦና ላይ ከፍተኛ የሆነ ጉዳት አለው። ነገ ምን ሊሆን ይችላል ብሎ ለመገመት የማይቻልበት ደረጃ ስለሆነ ያለ ነው ልጆችን በዚህ

በማይገባ ሁኔታ ውስጥ የገባንበት ችግር በህይወታቸው ላይ ከፍተኛ ጠባሳ የሚጥልና ጉዳት ውስጥ የሚያስገባቸው መሆኑን ምንም ምንም ምንም ሳይታበል የተገለጸ ለማንም የተገለጸ ስለሆነ ሀቁን እንግዲህ መሸሸግ የምንችለው አይደለም። የጥፋት ደረጃም የሚ ለመግለጽ ይከብዳል። ብዙዎቹ ትምህርት ቤቶች አንዳንድ ቦታ ላይ ሁሉ ጉዳት ደርሶባቸዋል።

ልጆቹ በወቅቱ ተመዝግበው ለመማር አልቻሉም። በጭንቀት ውስጥ ነው ያለው። ይሄ እንግዲህ እየቆየ ሲሄድ በሀገር ላይ የሚያስከትለውን ችግር

በትውልድ ላይ የሚያመጣው ጠባሳ ለማንም ግልጽ የሚሆን ይመስለኛል። ኢህ አዲስ አለማየዋ ዳሪ ትምህርት ቤት እየገጠሙት ያሉትን ችግሮች አሁንም ተቋቁሞ በሀገር አቀፍ ደረጃ ልቅና የሚያሳዩ ተማሪዎችን ለማፍራት ጥረቱን እንደሚቀጥል ከትምህርት ቤቱ አስተዳደር ሰምተናል። በዋናነት በኅብረተሰባዊ ድጋፍና ርብርብ ዛሬ ላይ የደረሰው ትምህርት ቤት በቀሪ ዘመኑም ስሙ ከስኬት ጋር ተደጋግሞ ይነሳ ዘንድ ሁለንተናዊው ድጋፍ ሊቀጥል እንደሚገባ የትምህርት ቤቱ ማህበረሰብ አባላት የጋራ ምልክት ሆኗል።

Namedic Adams, Haptah Museum, Washington, D.C.

የተከበራችሁ አድማጭ ተመልካቾቻችን ለማክሰኞ ምሽት ጥቅምት 22 2016 ዓ ም የያዝነው መሰናደው በዚህ ላይ ተጠናቋል። አብራችሁን ስለቆያችሁ እናመሰግናለን። የደንገረመው መሰናደውን በመምራት ንጉሱ ታምሬ፣ ስርጭቱን ከስቱዲዮ በማቀናበር ጽዮን ግርማ፣ በዋና አዘጋጅነት ከመላው የአሜሪካ ድምፅ ዘጋቢዎች፣ የስቱዲዮ ባለሙያዎች እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን እስ ላይ እንሰናበታለን። ሰላም ጤና ስጥልን። ደህና ደሩ

Legenda